SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በ2012 መገባደጃ ይደረጋል ተብሎ በሕግ ምርጫ የማስፈጸም ሥልጣን በተሰጠው ብሔራዊ ምርጫ ቦርድ ዝግጅት ሲደረግበት የቆየው ሀገር አቀፍ ምርጫ በወቅታዊው የኮሮና ቫይረስ ምክንያት ቦርዱ ማካሄድ እንደማይችል መግለጹን ተከትሎ የሕዝብ እንደራሴዎች ምክር ቤት ምርጫው እንዲራዘም ወስኗል። የሀገሪቱ ሕጎች የበላይ የሆነው ሕገ መንግስት የአንድ ገዢ ፓርቲ የሥልጣን ዘመን አምስት ዓመት ብቻ እንደሆነ የሚያተት ሲሆን መሰል አሁናዊ ችግሮች ቢያጋጥሙ እንዴት ይታያል በሚለው ጉዳይ ላይ ግልጽ ድንጋጌ አለማስቀመጡ ለውዝግብ በር ከፍቷል። ብልጽግና ፓርቲም ይህንን ክፍተት ይሞላል በማለት የተወሰኑ የፖለቲካ ድርጅቶች በተገኙበት የህዝብ እንደራሴዎች ምክር ቤትን መበተን፣ በኮሮና ቫይረስ ምክንያት የታወጀውን የአስቸኳይ ጊዜ አዋጅ ማራዘም ህገ መንግስት ማሻሻልና የህገ መንግስት ትርጉም መጠየቅ የሚሉ አራት አማራጮችን አቅርቦ በጥቂት ቀናት ውስጥ በህዝብ እንደራሴዎች የህገ መንግስት ትርጉም መጠየቅ የሚለው አማራጭ ተወስኗል። ሆኖም አማራጮቹ ተገቢ አይደሉም ከሚለው መከራከሪያ ጀምሮም አማራጮቹ የቀረቡበት መድረክና መንገድ አሳታፊ አልነበረም እስከሚለው የፖለቲካ ፓርቲዎች ቅሬታ ጉዳዩ ትኳሪን ይስቧል። በዚህና ተያያዥ የምርጫ ሰሞንኛ ጉዳዮች ላይ የገዢው ብልጽግና ፓርቲ አቶ አወሉ አብዲን እንዲሁም የአራት ተፎካካሪ የፖለቲካ ፓርቲ አመራሮችን አነጋግረናል። የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጂላ መርዳሳም አማራጮቹ በአንድ ፓርቲ ፍላጎት የቀረቡ ናቸው፣ አንድ ፓርቲ ብቻውን መወሰን አይገባውም ሲሉ ይናገራሉ። በመጀመሪያ ደረጃ አንድ ፓርቲ ብቻውን ይህንን ጉዳይ መወሰን የለበትም። ገዢው ፓርቲ ተነሳሽነት ነው አሁን የቀረቡት አማራጮች። እና ፓርላማውም ደግሞ ከአንድ ፓርቲ ብቻ የቀረበውን ወስዶ ሙሉ በሙሉ ማጽደቅ የለበትም። ሀሳባቸውም ማቅረብ ይችላሉ፣ መብታቸው ነው። ግን ለውይይት በስፋት ለውይይት መቅረብ አለበት። በተለይ ከፖለቲካ ፓርቲዎች ጋር እንደዚህ አይነት ነገር ሁሉም ፓርቲ እየራሱ መፍትሄ ሀሳብ አለው። እኛም የራሳችን የመፍትሄ ሀሳብ አለን። ስለዚህ ሁሉም ተገናኝተው አብዛኛው ሰው የተስማማበት በኮንሰንሰስ ቢሆን ነው የምመረጠው። ኢንጂነር ይልቃል ጌትነት ኢትዮጵያ ሀገር አቀፍ ንቅናቄ ኢሃን ሊቀመንበር ሲሆኑ አራቱም አማራጮች መፍትሄ አይሆኑም፣ ስልጣን ለማራዘም የቀረቡ ስልቶች ናቸው ይላሉ። አንደኛ አራት አማራጭ የሚልን ነገር ምናመጣው ነው መጀመሪያው ነገር አራት አማራጭ የሚባል ህገ መንግስቱ ምርጫ የሚሻሻልበት መንገድ በራሱ ዝግ ነው። ስለዚህ ምርጫን ማራዘም ህገ መንግስታዊ አይደለም። ስለዚህ እነሱ የያዙት ነገር ምንድን ነው? የሌለን ነገር መፈለግ ማለት ነው እኔ በስልጣን እንድንድቆይ እስኪ ባካችሁ የሚመስል አንቀጽ ካለ ፈልጉልኝ አይነት ነገር ነው የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መድረኩ ሁሉንም ያሳተፈ አልነበረም ያሉ ሲሆን ህገ መንግስት የመተርጎም ስልጣን የተሰጠው የፌዴሬሽን ምክር ቤት የአንድ ፓርቲ ነው ባይ ናቸው ፌዴሬሽን ምክር ቤት የሚባለው ድሮንም የአንድ ፓርቲ ነው ያ ፓርቲ ደግሞ ራሱን በሚጨምር ጉዳይ ራሱም ዳኛ የሆነ ተርጓሚ የሆነው መቅረቡ ትክክል አይደለም። በሌላ በኩል በአዲስ አበባ ተወሰኘ የፖለቲካ ትግል አድርጋለሁ የሚለው ባልደራስ ለእውነተኛ ዴሞክራሲም ሊቀመንበር እስክንድር ነጋ ገዢው ፓርቲ የኦሮሞ ፓርቲዎችን ሁሉንም አሳትፎ የምንፎካከረው እኛ ላይ በር ዘግቶብናል ሲል ተደምጧል። አማራጮችን ሲያቀርብ ለተወሰኑ የፖለቲካ ፓርቲዎች ግብዣ አድርጎ ነበር ከነዚ ፓርቲዎች መካከል ኦሮሚያ ውስጥ ያሉትን ሁሉንም ለማሳተፍ ጥረት አድርጓል ሁሉንም አሳትፏል በር የዘጋበት ስብስብ የለም በአንፃሩ በአዲስ አበባ ውስጥ ብርቱ ተፎካካሪ ይሆኑኛል ባላቸው የፖለቲካ ድርጅቶች ላይ በሩን ዘግቶ ነው ውይይት የሚያደርገው እንዲሁም ከአዲስ አበባ ባሻገር በአማራ ክልል ውስጥ ያሉ ብርቱ ተፎካካሪዎች ላይ በር ዘግቶ ነው ውይይቱን የብልጽግና ፓርቲ የሕዝብ ግንኙነት ኃላፊው አቶ አወሉ አብዲ አሳታፊ አልነበረም ለሚለውና ስልጣንን የማራዘም ፍላጎት ገዢው ፓርቲ አሳይቷል በማለት ለቀረበው ወቀሳ ምላሽ አለን ይላሉ። እኛ አቀረብን፣ የራሳችን አማራጭ ይሄ ነው፣ መንግስት አጥንቶ ያቀረበው ይሄ ነው። ስለዚህ እናንተ የተለየ ሀሳብ ካላችሁ አቅርቡ ብለን አማራጮችን አቀረብን። በወቅቱ ኦልሞስ እንዳልኩ ዘጠና ፐርሰንት በላይ የነበሩ ተሳታፊዎች ተቀብሎ የተወሰኑ ጽንፈኛ በተለይ ወያኔ እና ከወያኔ ጋር አፊሌት ሊሆኑ የተወሰኑ ፓርቲዎች ሌላ ሀሳብ ከህገ መንግስታዊ መፍትሄ ውጭ ሌላ ምክር ሀሳብ በተለይ የፖለቲካ መፍትሄ ያሻል ወይንም ደግሞ የሽግግር መንግስት ያስፈልጋል የምል ነገር ያቀረቡ። ስለዚህ ይሄ አማራጭ መቅረብ መብታቸው ነው። ግን በእኛ በኩል ተቀባይነት የለው፣ ምክንያቱም አሁን ባለንበት ምዕራፍ አንደኛ እየጠየቅን ያለነው የመንግስት የስልጣን ዘመን ማራዘም ሳይሆን የምርጫ ጊዜ በኮቪድ ምክንያት የባከነውን የምርጫ ጊዜ አምስት ሆኑ አራት ወር ወይ ስድስት ወር ተስማምተን ልክ ኮቪድን እንደጨረስ ወደ ምርጫ ገብተን ምርጫውን አካሄደን ላሸነፈው አካል በስራፊ የምናስረክብበት አሰራር ነው። ስለዚህ በህገ መንግስት ማዕቀፎች ብቻ ነው መነጋገር የምንችለው። ባሳለፍነው ሳምንት መጨረሻ ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ከህግ አግባብ ውጪ ስልጣን ካልሰጣችሁኝ አገርን አተራምሳለሁ በሚሉና የጨረባ ምርጫ እናደርጋለን በሚሉት ላይ ወሳኝ እርምጃ እናደርጋለን ማለታቸው የፖለቲካ ምህዳሩን የሚያጠብ ነው ሲሉ ያነጋገርናቸው ፖለቲከኞች ገልጸውልናል። የብልጽግናው አቶ አወሉ አብዲ ግን በፖለቲከኞቹ ሀሳብ አይስማሙም። እንደ መንግስት ኃላፊነቱ አለበት። አገር ለማታመስ፣ ለእልቂት፣ ለጦርነት ጥሪ የሚያቀርቡ ሀይሎች ራስ ይዛችሁ በሰላማዊና በምርጫ ብቻ ወደ ስልጣን መምጣት። ምክንያቱም እነዚህ ሀይሎች ምርጫ ብታሄድ የሚያሸንፉ አይደሉም። እርግጠኛ ነው ወይ? ድምጽ የሚያገኙም አይደለም። ድምጽ እንደማያገኙ እና በምርጫ እንደማያሸንፉ በምን ታረጋግጣላችሁ? ለምን አቋራጭ ፈለጉ? ለምን ይሄን ህዝቡን ህይወት ታድገን የህዝብ ህይወት ከያዳን በኋላ ወደ ምርጫ ገብተን በአራት በአምስት ወር ጊዜ ውስጥ እናካሄደ ምንድን ነው? ምን ጠፋባቸው? ይሄን ማድረግ ሁለተኛ፣ አሁን ድርድር እንግባ ከተባለ ከመቶ ሰባ ጋር እንዴት ትደራደራለ? እንዴት ትደራደረ ደግሞ ትጨርሳለን? እንደው ምርጫ ሁሉ እናካሄዳለን እያለ ወያኔዎች ምርጫ ቦርድ ማድረግ አልችልም እያለ እነሱ እኮ ምርጫ እናካሄድ። ሰው የፈለገ መናገር ይችላል፣ የፈለገው ማድረግ ይችላል። ግን ህገ መንግስታዊ ማዕቀፍ ውስጥ ማንኛውም ነገር መናገር መጽሐፍ ሌላም ነገር ማድረግ መብታቸው ነው። ከዚህ ውጪ ግን አገሪን ማተራመስ ብጥብጥ ጥሪ ማድረግ ሌላ ሌላ ነገር ማድረግ አይቻልም። ይሄ አገር ነው ወደ ሌላ እንበተናለን ነው የመንግስት የህግ የበላይነት ይከበር ነው ጥሪው የክቡር ጠቅላይ ሚኒስትሩ መግለጫ የህግ ህግ ጠብቀን ህገ መንግስቱን አክብረን እሱ ወደ ኋላ ትተን ሳይሆን ህገ መንግስቱን አክብረን የምንቀሳቀስ ነው እንጂ ምንም የሚያጠበው ነገር የለም። እንደፈለጉ እየሰሩ እንደፈለጉ እየተሳደቡ ገዢው ፓርቲ ካቀረባቸው አማራጮች ውጪ አንዳንድ ፓርቲዎችና ፖለቲከኞች የሽግግር መንግስት ይቋቋም አሊያም የባላድር አስተዳደር መቋቋም አለበት ሲሉ፣ የትግራይ ክልልን እያስተዳደረ የሚገኘው ህወሀት በበኩሉም በክልል ደረጃ ምርጫው ወቅቱን ጠብቆ መካሄድ አለበት በማለት መወሰኑ አይዘነጋም። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።